ከመምላክነ አንተ እግዚአብሔር ባይቲትከ አንተ እግዚአብሔር ባይቲትከ አንተ እግዚአብሔር ባይቲትከ አንተ እግዚአብሔር ባሕቲትከ ዘትገብር አንተ እግዚአብሔር ባሕቲትከ ዘትገብር አራይኮሙ ለህዝብከ አራይኮሙ ለህዝብከ አራይኮሙ